ለደቡብ ሱዳን መረጋጋት ተግባራዊ መፍትሄ ካልተሰጠ የሲቪሉ ሕዝብ ስቃይ እንደሚበረታ የተባበሩት መንግሥታት ሰላም አስከባሪ ኃይል አዛዥ አስጠንቅቀዋል። የአገሪቱን ጸጥታ በሚያደፈርሱና የሰላም ጥረቱን በሚያከሽፉ ላይም ብርቱ እርምጃ እንዲወሰድ ጠይቀዋል። በሌላ በኩል ደግሞ የመንግሥታቱ ድርጅት በተከራያቸው ጀልባዎች ላይ አፐርናይል ግዛት ውስጥ የተከፈተውን ድንገተኛ ጥቃት ሰላም አስከባሪ ኃይሉ በብርቱ አውግዟል። ይህ በእንዲህ እንዳለ የደቡብ ሱዳን መንግሥት በመንግሥትን በኃይል በመጣል ወንጀል ይፈልጋቸው የነበሩና በቁጥጥሩ ስር በቆዩ አራት የቀድሞ ባለሥልጣናቱ ላይ ይዞት የሰነበተውን የክስ ጉዳይ መሰረዙን አስታውቋል። የደቡብ ሱዳን የፍትህ ሚኒስትር ፓውሊኖ ዋናዊላ ይላ ይህንን ያስታወቁት ዛሬ ከቀትር በኋላ በሰጡት ጋዜጣዊ መግለጫ መሆኑን ጁባ የምትገኘው ሪፖርተራችን ሻርተን ዶኪ ዘግባለች። የጽጥታ ጥበቃ ምክር ቤት ሰሞኑን የተቀጣጠለውን ደም ያፋሰሰ ግጭት ተከትሎ በደቡብ ሱዳን ላይ ማዕቀብ የመጣልን አማራጭ አንስቶ እየመከረ ካለበት የመንግስታቱ ድርጅት ዋና ጽሕፈት ቤት ማርጋሬት በሽር የላከችው ዘገባ አለ። ሰሎሞን አባቴ ያቀርበዋል። ደቡብ ሱዳን ውስጥ ባለፈው ታህሳስ የተጫረውና የተቀጣጠለው የአመፅና የሁከት አዙሪት መቆም አለበት ብለዋል። የሰላም አስከባሪ ኃይሉ አዛዥ ሄርፍ ቬላድስ ውስጥ ትናንት በሰጡት ማሳሰቢያ አሁኑኑ ነው መቆም ያለበት። ይሁን እንጂ ከወገኖቹ ጸብ ለማቆም አንዱም ዝግጁ ሆኖ አላየንም። ልክ የዛሬ ሶስት ወር የተፈረመው ስምምነት እስከ ዛሬ በተግባር አልተተረጎመም። በውኑ ቁርጥ ላል ና ኮስታራ የሰላም ድርድር ለመቀመጥ ስለምፈልጋቸው የሚሰጡን ፍንጭ የለም። ላድሱስ ይህንን መልእክት ያስተላለፉት ለጸጥታ ጥበቃ ምክር ቤቱ አስቸኳይ ስብሰባ ማብራሪያ ሰጥተው ሲወጡ ከጋዜጠኞች ጋር ባደረጉት ቃለ ምልልስና መግለጫ ላይ ነው። የጸጥታ ጥበቃ ምክር ቤቱ አንስቶ የመከረው ሰሞኑን በዩኒቲ ግዛቷ ዋና ከተማ ቤንቲዩ ውስጥ በሰላማዊ ሰዎች ላይ ተፈጽመዋል በተባለው ጭፍጨፋና በጆንግሌ ግዛት ዋና ከተማ ቦር በሚገኘው የተባበሩት መንግስታት ግቢ ላይ መጣሉ በተዘ ገበው አደጋ ላይ ነው። በሌላ በኩል ደግሞ በአካባቢው አቆጣጠር ዛሬ ከጠዋቱ አራት ሰዓት ከሩብ ሲሆን ማላካል ውስጥ ለሚገኘው የመንግስታቱ ድርጅት ኃይል ኡንሚስ የአፐር ናይል ግዛት መደብ ስንቅና ነዳጅ እንዲያደርሱ በኪራይ በተገኙ ሰላማዊ ጀልባዎች ላይ ጥቃት በመሰንዘሩ ኃይሉ እጅግ ብርቱ የሆነ ቁጣውን አሰምቷል። ጥቃቱ የተፈጸመው ባርቡኒ በምትባል ናይል ወንዝ ላይ ከምትገኘው ከተማ አቅራቢያ መሆኑ ተገልጿል። ኡንሚስ የአደጋ ጣዮቹን ማንነት እያጣራ ነው። ሁለቱም ተቀናቃኝ ወገኖች የመንግስቱ ኃይል የሆነው የሱዳን ሕዝብ አርነት ሰራዊት ኤስፒኤልኤ፣ እና ተቃዋሚው ወገን ኤስፒኤልኤ ኤም የዛሬ ረፋዱ ጥቃት በደረሰበት የአፐር ናይል አካባቢ ኃይሎቻቸውን እንደማይንቀሳቀሱ በመጥቀስ በአደጋው ውስጥ እጆቻቸው እንደሌሉ ፈጥነው አሳውቀዋል። በአራቱ ተከታታይ ጀልባዎች ላይ በቅድሚያ ከቶንጎ ከተማ አቅጣጫ የጠመንጃ ተኩስ ከተከፈተ በኋላ ዘጊቶ ከትከሻ ተወንጫፊ ሮኬቶች እንደተተኮሱባቸው ተገልጿል። በጀልባዎቹ ላይ የነበሩ አራት ሰራተኞችና የኡንሚስ ባልደረቦች የቆሰሉ ቢሆንም የአንዳቸውም ጉዳት ለህይወት አስጊ አለመሆኑ ተጠቁመዋል። የኃይሉ አዛዥ ሃርቬ ላድሱስ በትናንቱ የኒው ዮርክ መግለጫቸው ብዙ ጥሰቶች ከሚፈጸሙበት ሰነዶች አንዱ በመንግስታቱ ድርጅትና በጁባ መካከል የተገባው ውል መሆኑን አመልክተው የጸጥታ ጥበቃ ኃይሉ ግዳጁን በአካባቢው በአግባቡ እንዳይወጣ የሚያደርጉ የበረከቱ መሰናክሎች እንደሚደነቀሩበት በመግለጽ ከሰዋል። ኡንሚስ በሚል ምህጻር የሚጠራው የደቡብ ሱዳኑ የተባበሩት መንግስታት አቃቤ ሰላም ኃይል አሁን አተኩሮ የሚንቀሳቀሰው በአራት አካባቢዎች መሆኑና እነርሱም የሲቪሎችን ደህንነት መጠበቅ፣ ሰዎች እንዲገናኙና እንዲገኙ ማስቻል፣ የሰብአዊ መብቶች ጥበቃና፣ በምስራቅ አፍሪካ ሀገሮች የጋራ ልማት ትብብር ተቋሙ ኢጋድ እየተካሄዱ ላሉ የሰላም ሽምግልና ጥረቶች ድጋፍ መስጠት መሆኑ ተዘርዝሯል። ወገኖቹ ሁከቱን አቁመው ትርጉም ወዳለው ንግግርና የሰላም ሂደት እንዲገቡ የሚያስገድድ ጠንካራ መዘዝ የሚያስከትል መልአክ አልተበጀ። ምስኪን የሆኑት ሲቪሎች እልቂትና ጉዳት እያሻቀበ ይቀጥላል። ከጸጥታ ጥበቃ ምክር ቤቱ ስብሰባ ጥቂት ቀደም ብሎ የተናገሩት በተባበሩት መንግሥታት ድርጅት የፈረንሳይ አምባሳደር ዥራር አራውድ የደቡብ ሱዳን ሁኔታ እጅግ የከፋ በመሆኑ ምክር ቤቱ ማዕቀብ የመጣልን አማራጭ ግምት ውስጥ እንዲያስገባ ጠይቀዋል። የምክር ቤቱ ሊቀመንበር የሆኑት የናይጄሪያ አምባሳደር ጆ አጉ ለሪፖርተሮች በሰጡት ቃል በማዕቀቦች መጣል ላይም መምከራቸውን ገልጸው ለሁከት ተጠያቂ የሆኑ አካላት እንዲህ አይነቱ አድራጎት እንደማይደገም ሊያረጋግጡ በሚችሉበት ሁኔታ የማያወላዳና ግልጽ የሆነ አመፅ የማስቆሚያ መርህን ለመከተል የምክር ቤቱ አባላት መስማማታቸውን አስታውቀዋል። በተያያዘ ዜና የደቡብ ሱዳን ፕሬዚዳንት ሳልቫኪር የጦር ኃይሎች ኤታ ማዦር ሹማቸው ጄኔራል ጄምስ ሆዝንና የወታደራዊ ደህንነት ኃላፊያቸውን ሜጀር ጄኔራል ራክ ፖል ኮልን ከሥልጣን ማንሳታቸውን ሪፖርተራችን አንድሩ ግሪን ከጁባ ዘግቦልናል። በምትካቸውም የሰሜን ባህር አገረ ገዢ ፖል ማንጎ አዋንን ኤታ ማጆር ሹም፣ ቃል አቀባቸውን ፊሊፕ አጉየርን የወታደራዊ ደህንነት አዛዥ አድርገው ሹመዋል።